መዝናኛ ኢትዮጵያ የዛሬ ሰባ ዓመት ስልሳ በመቶዋ ደን ነበር። ዛሬ ሶስት ፐርሰንት ነው የቀረው። ያ ሶስት ፐርሰንት ያለው ምዕራብ ኢትዮጵያ ውስጥ ነው ኢሉባቦር ዞን እና ደቡብ ክልል ውስጥ ነው። እኔም ያው ኢሉባቦር ስለተወለድኩ ድሮ ስለማውቀው ጎሬ ከተማ ስለተወለድ ሙዚቃን የጀመረው ገና ስምንተኛ ክፍል ሳለ ነው። የሙዚቃ ፍቅሩን ለማሳደግ ከተወለደበት ከኢሊባቡር ጎሬ ተነስቶ ወደ መሀል ሀገር አዲስ አበባ መጥቶ ከባልንጀሮቹ ጋር ዳሎል ባንድን አቋቁሞ በምስራት ላይ ሳለ አብዮቱ ፈነዳ። ያኔ ታዲያ የሙዚቃ ባንዱ ከአብዮታዊ ሌላ ምዕራብ ቀመስ አይነት ሙዚቃን መስራት በመከልከሉ ሙዚቀኞቹ ይህ ካልሆነማ ሙዚቃን በኮሌጅ ደረጃ ተምረን እንዲያውም በድምቀት ለዓለም እናዜማለን ሲሉ አለሙ ከሀገር ተሰደዱም። በጅቡቲ አድርገው ብዙ ውጣ ውረድን አይተው የማታ የማታ ልዕለ ኃያሊቷ ሀገር አሜሪካ ቺካጎ ገቡ። ከዚያም ይላል የዛሬው ታዋቂ ሙዚቀኛ የተፈጥሮና የማህበረሰብ ጉዳይ ተቆርቋሪ ዘለቀ ገሰሰ አሜሪካ ገባን። አዎ እንግዲህ እንደገባን አሜሪካ ያው ዩኒቨርሲቲ ገባን። ዩኒቨርሲቲ ሙዚቃና ቢዝነስ ማጥናት ጀመርኩኝ። እሱን እያጠናን እያለን ስቲቪ ወንደርን አገኘነው። የኢትዮጵያ አዲስ ዓመት ለመዝፈን ካሊፎርኒያ ሄደን የአንዱ ሬዲዮ ጣቢያው ማኔጀር ኢትዮጵያዊት ኤምቢኤ ያላት ልጅ ነበረች፣ ሳስተዋውቃን ስቲቪ ወንደር ዴሞ ቴፕ ሰራልን። ያንን ዴሞ ቴፕ ዓለም ዙሪያ ላሉ የሙዚቃ ኩባንያዎች ስንበትን አንደኛው የቦብ ማርሌ ቤተሰብ ጋር ደረሰ ጀመይካ እና ከዛ በቃ ታሪክ ሆነ። እነሱ ጋበዙን ጀሜካ፣ የመጀመሪያው የቦብ ማርሌ ልደት በዓል ሲከበር ናይንቲን ኤይቲ ቱ በሰማኒያ ሁለት በፈረንጆቹ የእሱ መቃብር ቦታ ላይ ሄደን ተጫወትን። ወዲያው እዛው አይተውን ቤተሰቦቹ ኮንትራት ሰጡን። ወዲያው ዳሎል ባንድ ጀኔሲስ የሚለውን እነ ሰላም ሰላም እነ ሆያሆ እንደዚህ አይነት ዘፈኖች ያሉበት ሬኮርድ ቀዳን እዛው የቦብ ማርሌ ስቱዲዮ እና ዓለም ዙሪያ ተበተነልን። ከዛ ይህንን አይተው የቦብ ማርሌ ልጆች አይ እናንተ ኢትዮጵያኖች በመሆናችው ባህሉንም ለመማር የኢትዮጵያን ብዙ ቅርበት ስለምንፈልግ አብረናችሁ መስራት እንፈልጋለን እና ብለው ፈረሙን። ከልጆቹ ጋር ዚጊ ማር ላይ እንደ ሜሎዲ ሜከርስ የሚለውን ባንድ አብረን ተደባለቅን። ከዛ ታሪክ ሆነ። ሁለት አልበሞች ከነሱ ጋር አሰራን ጀሜይካ ውስጥ አንዱን፣ ኒውዮርክ አንዱን፣ ናሶ ባሃማዝ አዝቀዳን። ሁለቱም ግራሚ አሸንፈው እነዚህ አልበሞች በሚሊዮንዝ ነው የተሸጡት። የሬጌ ታሪክን የቀየረ ታሪካዊ አልበም ሆነ። ከዛ በኋላ አስር አመት አብረናቸው አለም ሁሉም ዞረናል። እሱን ስንጨርስ ወደ ቺካጎ ተመለስን። ጤና ይስጥልኝ አድማጮች እንደምን ሰነበታችሁ። ሙዚቀኛ ዘለቀ ገሰሰ ወደ ሀገሩ ኢትዮጵያ ተመልሶ በተለይ በወጣቱ ዘንድ ከፍተኛ ተወዳጅነት ያላቸው ሙዚቃዎችን አውጥቷል። I'm a liberal, I'm I'm a liberal, i i i

እንግዲህ ቺካጎ ቆየህ፣ ወደ ኢትዮጵያ ደግሞ እንዴት ነው ጉዞን የጀመርከው? ማለት ወደ ኢትዮጵያ ለመመለስ ጨርሶ ደግሞ ለመግባት ኢትዮጵያ ለመመለስ ገፋፋኝ። ይህን እንግዲህ ዓለምን ከዞርን ምን ካልን በኋላ ደግሞ ሀገራችን እንግዲህ ሰላም እየመጣ ነበረ። ለመቶኛው የአድዋ ድል በዓል በ1996 ለመጀመሪያ ጊዜ ተመልሽ የመጣው በእውነቱ ያኔ ስናየው በጣም ገና ሀገሪቱ እያገገመች ነበር፣ ከጦርነቱም ከዚህ ከድርቁም ከምኑም እና ከቦማርሌ ልጆች ጋር በመሆን ምን እናስርግ በሚል ጥናት አድርጌ ተመለስኩ። በመጀመሪያ ትሪፌ እና የትምህርት ቤቶች የመስራት ለማገዝ ሀገራችንን ገጠር ትምህርት ቤቶች ወጣቶች ብዙ ካፓሲቲ ስላልነበረው ያን ጊዜ የነበሩት ትምህርት ቤቶች ብዙ ወጣቶች አይማሩም ነበር በገጠር። እና በዛ ፕሮጀክት ጀመርን ከዋን ለበ አፍሪካ የሚል ድርጅት አቋቁመን በዛ ድርጅት አሁን ይኸው ዛሬ ሰላሳ የገጠር ትምህርት ቤቶች ተከፍተው ወደ ሩብ ሚሊዮን ኢትዮጵያውያኖች ይካሄዳሉ። ያንን የጀመርነው የመጀመሪያው ትምህርት ቤት ሁለት ሺህ አመተ ምህረት ነው የተከፈተው በፈረንጆቹ በሚሌኒየም። እና ከዛ በኋላ በቃ ይህን ለመቆጣጠር ሱፐርቫይዝ ለማድረግ እርዳታ ለማምጣት በየአመቱ ሁለት ሶስት ጊዜ መጣ ነበር ኢትዮጵያ። ከዛሬ አምስት አመት ያው ጠቅልዬ ከቺካጎ ኩባንያዬን ሸጬ ወደዚህ መጥቻለሁ አሁን። እና ትምህርት ቤቱ የት ነው የተቋቋመው? ትምህርት ቤቶቹ ገጠር ትምህርት ቤቶች ናቸው። አስሩ በደቡብ ክልል ወደ ቦረና ሙርቲ እዛ አካባቢ ነው። አስሩ ደግሞ መሀል መሀል ሀገር ውስጥ ነው። ኦሮሚያ ክልል ይባላል። በአሁኑ ጊዜ በአዲስ አበባ ዙሪያ በጣም ገጠር በሆኑና ዴንሲቲ ፖፑሌሽን ዴንሲቲ ባለበትና ያሉት የአንደኛ ደረጃ ትምህርት ቤት ሁሉንም ህጻናት ከአብዞርቭ የማያደርጉበትን ኤሪያዎች ከመንግስትም ከዩንም አገኘን ዳታ። አስሩ የመጨረሻው የተከፈቱት ደምቢያ ወረዳ፣ ምስራቅ ጎንደር፣ አስር አማራ ክልል፣ አስር መሀል ዳም ኢትዮጵያ እና አስር ደቡብ ክልል ነው። እንግዲህ ባለፈው በነበረን አጠር ያለ ቃለምልልስ ላይ የንብ እርባታ በማቋቋም ላይ መሆንክን ጠቆም አድርገህን ነበር። እንግዲህ እኔ ምንድን ነው እኔ አክቲቪስት ነኝ። በሂውመን ራይትስ በሶሻል ተፈጥሮ ሀብት ጥበቃ ላይ ሰራለሁ። አንዳንድ አክቲቪዝም ሰራለሁ። ሰፖርት አደርጋለሁ። ፊልም እያነሳን በሲኤንኤንም እንደዚህ በኢትዮጵያ ባሉ ቴሌቪዥኖችም እናሳያለን። በእውነቱ ኢትዮጵያ የዛሬ ሰባ ዓመት ስልሳ በመቶዋ ደን ነበር። ዛሬ ሶስት ፐርሰንት ነው የቀረው። ያ ሶስት ፐርሰንት ያለው ምዕራብ ኢትዮጵያ ውስጥ ነው፣ ኢሉባቦር ዞን እና ደቡብ ክልል ውስጥ ነው። እኔም ያው ኢሉባቦር ስለተወለድኩ ድሮ ስለማውቀው ጎሬ ከተማ ስለተወለድኩ እየተመላለስ ሳየው ይሄ ደን በጣም በጣም የሚገርም አይነት ደን ነው ያለው። ማሻ የሚባል ዞን ነው ማሻ ዞን የሸካ ፎረስት ይባላል። እሱን የዛሬ አራት አመት እንደተመለስኩ ወዳጄ ካፕቴን ሰለሞን ይባላል። የአቢሲኒ የአየር መንገድ ባለቤት እሱም ከዛ እዛ ነው የተወለደው ይዞኝ ሄዶ ስናየው በጣም ህብረተሰቡ ነው ጠብቆ ያቆየው። ህብረተሰቡ ምን ሊያገኝ ይችላል በሚል ጥናት ስናስደርግ የሚያመርቱት ማር ነው። ማሩ ዛፉ ሳይቆረጥ ነው የሚመረተው። ስለዚህ ይህንን ማር እንዴት አድርገን ነው በኦርጋኒክ ሌብል ሰርቲፋይ አስደርገን ለዓለም ገበያ ለማቅረብ የሚችል ትለት ጥናት አስደርገን አሁን እየተነቃነቅን ነው ያለ ነው። እዛ ውስጥ ወደ ሰላሳ የገበሬ ማህበራት አሉ። እነሱ የሚያመርቱትን መጠኑን አግኝተናል በዳታ አሁን እሱን ይዘን ወደ ፕሮዳክሽን የምንገባበትን የፒኤልሲ የማቋቋምና የማደራጀት ነው። ምንድነው ይሄ በፌር ትሬድ እንዲያውም ብራንዱንም የምንለው መቼም አይነገርም ሳይጀመር ባዮስፌር ሪዘርቭ ሀኒ ብለን ነው የምንጀምረው። ለምን ይሄ ጫካ በዩኔስኮ የባዮስፌር ሪዘርቭ ተደርጎ ተወስኗል። እንዲያውም እሱ በዓሉም ላይ ዩኔስኮ ሲመዘገብ ነበር። ነዛ በጣም ደስ የሚል ነው። አሁን ማንም ኢንቨስተር ገብቶ ሊጨፈጭፈው አይችልም፣ ወይም ማንም የመንግስት አካልም ለግለሰብ ሊሰጥ አይችልም። ተጠብቆ ይኖራል እና እነዚህን እዛ ተጠንቀው ያኖሩ ህብረተሰቦች እንዴት ልንደግፍ እንችላለን በሚል ይህንን ከካፕቴን ሰለሞን እና አንድ ሁለት ሶስት ባለሀብቶች ጋር ሆነን ወደፊት ይህን ዴቨሎፕ ለማድረግ ጥናቱ ተዘጋጅቶ አሁን መጥቶልናል። እንግዲህ እየተነቃነቅን ነው ያለ ነው ዜር ከረዳን፣ በአመት ወይ በሁለት አመት ይህ ፕሮዳክት ወደ አውሮፓና አሜሪካ እናደርሳለን ብለን ተስፋለን። እንግዲህ እንደተናገርከው አምስት አመት ሆኖሃል ወደ ሀገር ከተመለስክ፣ እዚያም የተፈጥሮ ጉዳይ፣ የማህበረሰብ ጉዳይ ተቆርቋሪ ነህ። ምን ነው ታዲያ እንግዲህ፣ ዓለምን ያሳየህን ሙዚቃውን ረሳሁ እንዴ? እንዴ በእንዴት ይረሳል? ሙዚቃው እኮ ትልቅ ከህብረተሰቡ የሚያገናኝ ብዙ መልእክት ሊላክበት የሚችል ትልቅ ማሽን ነው። እና እሱ አይቀርም፣ ያው ሁሌ እንደሰራው ነው። አሁንም አይዞን የሚል አልበም የዛሬ በሁለት ሺህ አስራ አምስት ሁለት አመት በፊት አውጥቻለው። ሀገሬ ሀገሬ የሚል ዘፈን አውጥቻለው። በክሊፕ ደረጃ አካሚ አደም የሚል የኦሮምኛን ዘፈን አውጥቻለሁ። በሂፓፕ ደረጃም ለወጣቶቹ የሚያመች ከወጣት አርቲስቶች ጋር ሰርቻለሁ። አሁን ሞር ኦር ሌስ እኔ ወደ ወጣቶችን ዴቨሎፕ የማድረግ እና ይሄ የአለም ዞረን ያየነውን እውቀት እንዴት ነው ሀገራችን ዴቨሎፕ የምናደርገው? በእውነት ኢትዮጵያ ውስጥ የሙዚቃውና የኪነ ጥበቡ ቢዝነስ ደከም ያለ ስለሆነ እሱን ዴቨሎፕ የማድረጉ ላይ ፎከስ እያደረግን ነው ያለ ነው ብዙ ወጣቶች አሉ። ያው ዴሞግራፊኩ እንደምታውቂው ነው። ኢትዮጵያ ወደ ስልሳ በመቶ ከሀያ አመት አካባቢ ያለ ነው ፖፕሌሽን እና እዚህ በጣም ዴቨሎፕ የሚደረጉ ብዙ ወጣቶች አሉ። እነሱ ላይ እየሰራን ነው። ከዛ አልፎ እንግዲህ ጊዜው እንደፈቀደ ደግሞ አንድ የሬግ አልበም በቅርቡ በአንድ በአመት ታወጣለሁ ብዬ ተስፋል። በእግዚአብሔር ፍቃድ ሙዚቀኛ፣ የተፈጥሮ አካባቢና የማህበረሰብ ጉዳይ ተቆርቋሪው ዘለቀ ገሰሰ የአራት ልጆች አባት እንደሆነም ነግሮናል። አራት ልጆች አሉኝ። አንድ የልጅ ልጅ አለኝ። ትልቁ ልጄ ሆሊውድ ፊልም ይሰራል። ግራጅዌት ነው ከዩኒቨርሲቲ ኦፍ ኢሊኖይ። ሁለተኛዋ ልጄ ከአሁን ባለፈው አመት ከሃርቫርድ ዩኒቨርሲቲ ሎው ስኩል በሂውመን ራይትስ ሎው ማስተር ሳን ወስዳ አሁን ደቡብ አፍሪካ የሴቶች መብቶ ተከራካሪ የሆነ እየሰራች ነው በሃርቫርድ ዩኒቨርሲቲ ስር። ትንሹ ልጄ ፐብሊክ ፖሊሲ አጥንቶ በሜይ ከዩኒቨርሲቲ ኦፍ ፍሎሪዳ ግራጅዌት ያደርጋል። ትንሿ ገና ሶስት አመቷ ነው። በጣም ጥሩ። ያው ሌላ ምን ትነግረኝ ነገር ካለ ሌላ? እንግዲህ ያው ለአድማጮችሽ ለኢትዮጵያ ሰላምና አንድነት እንዲመኙ ጠይቃለሁ። ይሄው ነው። አድማጮች በዚሁ ቃለ ምልልስ የሰጠንን ሙዚቀኛ የተፈጥሮ አካባቢና የማህበረሰብ ጉዳይ ተቆርቋሪን ዘለቀ ገሰሰን በዶቼ ቬለ ስም አመሰግነው። አዜብ ታደሰ ነኝ። ጤና ይስጥልኝ።